ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን። እንደምን አምሽታችኋል አድማጮቻችን? የዛሬ አርብ ጥቅምታ 21 ቀን 207 ዓ ም ስርጭታችንን ይዤ የማስተናግዳችሁ አዳኒች ፍሳዬ ነኝ። በአሜሪካና በኢትዮጵያ መካከል ያለው ግንኙነት እንደሚያስደስታቸው በኢትዮጵያ የዩናይትድ ስቴትስ አምባሳደር ፓትሪሻ ሀስላቅ ገለጹ። በኢቦላ መቆጣጠሪያ ዘመቻ ከተላኩባቸው የምዕራብ አፍሪቃ ሀገሮች የሚመለሱ የአሜሪካ ወታደሮች ለ21 ቀናት ተገለው እንዲቆዩ ታዘዙና አፍሪቃ በጋዜጦች የተሰኙ ፕሮግራሞችን አከታትለን እናቀርባለን። አሁን ግን ዜና ይቀድማል። አዲሱ አበባ ያነብልናል። እንደምን አምሽታችኋል። አቃቤ ሕግ እና አቶ ሀብታሙ አያሌውን ጨምሮ በአስር ሰዎች ላይ የወንጀል ሽብር ፈጽመዋል ሲል ለፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ዛሬ ክስ አቅርቧል። ፍርድ ቤቱ የአቃቤ ሕጉን ክስ ለተጠርጣሪዎቹ ካነበበላቸው በኋላ ለዋስ መብታቸው ጉዳይ ከጠበቆቻቸው ጋር ተማክረው አስተያየት እንዲሰጡ ተለዋጭ ቀጠሮ ሰጥቷል። መጽሔት ይኖረዋል። ዝርዝር ይህም ከምሽቱ ሶስት ሰዓት በምናቀርበው መደበኛ ፕሮግራም ላይ ይሆናል። የቡርኪና ፋሶ ፕሬዚዳንት ብሌዝ ካምፓወሬ ስልጣናቸውን ለቀቁ። የአገሪቱ ዋና ጦር አዛዥ አመራሩን ተረከቡ። ጄኔራል ኦኖሬ ትራወሬ ዛሬ ዋና ከተማ ኦጋዱጉ ውስጥ ለጋዜጠኞች በሰጡት መግለጫ አገሪቱ በአሁኑ ወቅት በእርሳቸው አመራር ስር መሆኗን ገልጠዋል። ቀደም ሲል ቡርኪና ፋሶ ውስጥ ምንም አይነት የመፈንቅለ መንግስት ሙከራ አልተካሄደም ሲሉ አንድ ከፍተኛ ጀኔራል ማስተባበላቸው ተደምጧል። ከቪኦኤው ፈረንሳይኛ አገልግሎት ጋር ቃለ ምልልስ ያካሄዱት ጀኔራል ኩዋሜ ሎጉዌ እንዳስረዱት ህዝቡ ከስልጣን እንዲወርዱ ላቀረበው ጥያቄ ፕሬዚዳንቱ መልስ ይስጡ አይስጡ የማውቀው ነገር የለም ያሉት ጀኔራል ሎጉዌ ለሁሉም ግን ህዝብ ውሳኔውን ይሰጣል ነበር ያሉት። ፕሬዚዳንት ካምፓወሬ ትናንት ሲናገሩም ብሔራዊ የአንድነት መንግስት አቋቁም እመራለሁ እንጂ ስልጣኔን ለማብዬ አለቅም ማለታቸው ይታወቃል። ካምፓወሬ ቡርኪናፋሶን ለ27 ዓመታት መምራታቸው አይዘነጋም። አንዲት ካቺ ሂኮክስ የተባለች አሜሪካዊት ነርስ ምዕራብ አፍሪካ ውስጥ የኢቦላ ህሙማን ስትረዳ ቆይታ ወደ ዩናይትድ ስቴትስ ከተመለሰች በኋላ በመኖሪያ ቤቷ ተወስና ለሶስት ሳምንታት እንድትቆይ በሜይን ክፍለ ግዛት ባለስልጣናት የተሰጣትን ገደብ ጥሳ ወጥታለች። ይህ በእንዲህ እንዳለ በኢቦላ በተጠቁ አካባቢዎች ተሰማርተው የቆዩ አሜሪካውያን ወታደሮች ወደ አገራቸው ሲመለሱ ለተወሰነ ጊዜ ከሰው ተገልለው እንዲቆዩ ይደረጋል ሲል የዩናይትድ ስቴትስ መከላከያ ሚኒስቴር ማስታወቁም አይዘነጋም። የጤና ባለስልጣናት በበኩላቸው ኢቦላ በዩናይትድ ስቴትስ ሊሰራጭ ይችላል የሚለው ስጋት መሰረተ ቢስ ነው ይላሉ። ወደ ሶስት ሰዓት ላይ በዚህም መጽሔት ዘገባ ያክልበታል። ዩናይትድ ስቴትስ ሀቫና ኩባ ውስጥ በሚካሄደው የኢቦላ ጉባኤ ላይ በመካፈል የወሰደችውን የውሳኔ አቋም አንድ ታዋቂ የኩባ ገዢ መደብ ተቃዋሚ የሆኑ የምክር ቤት አባል ውሳኔውን በጽኑ ተቃወሙ። የደቡብ ካሮላይናው የምክር ቤት ተወካይ ማሪዮ ዲያዝ ባላርት ባሰሙት ተቃውሞ የአሜሪካ የበሽታዎች መቆጣጠሪያ ማዕከል ተወካዮች በሁለቱ ቀን የሃቫና ጉባኤ ላይ መገኘታቸው በራሱ አሳፋሪ ነው ብለው፣ ዩናይትድ ስቴትስ ቀድሞውንስ ከዚህ ኮሚኒስት መንግስት ጋር መች ኦፊሴላዊ ግንኙነት ነበራትና ነው ይህ መታሰቡ ሲሉ ቅዋሚያቸውን በአጽንኦት ያስቀምጣሉ። በበሽታዎች መቆጣጠሪያ ማዕከሉ የጓታሜላው ቢሮና የክልሉ ፕሮግራም ክፍል ዲሬክተር ዶክተር ኔልሰን አርቦሌዳ ነበሩ ትናንት ሐሙስ በተጠናቀቀው የሃቫና ጉባኤ ላይ የተካፈሉት። ሩሲያ ወደ ዩክራይን የምታደርገውን የነዳጅ አቅርቦት እስከ ቀጣዩ ሳምንት ባለው ጊዜ እንደምትጀምር አስታወቀች። ሆኖም ዩክራይን የመጀመሪያ የብድሯን ክፍያ ማጠናቀቅ እንደሚኖርባት ታውቋል። የሩሲያው መንግስታዊ የጋዝ ማጣሪያ ፋብሪካ ዋና ኃላፊ አሌክሲ ሚለር ዛሬ አርብ በተናገሩት ቃል ከሩሲያ ከዩክራይንና ከአውሮፓ ሕብረት ጋር በጋራ የተደረሰው ባለ ብዙ ቢሊዮን ዶላር ስምምነት ለዩክራይን እና ለሌሎች የአውሮፓ ክፍሎች ለሚቀርብ ነዳጅ ዋስትና ሰጪ ነው ብለዋል። ሁሉ ነገር መልክ የሚይዘው ግን ዩክራይን ዕዳዋን መክፈል ስትጀምር ነው ብለው ያሉት ሚለር ክፍያው በቀጣዩ ሳምንት የሚፈጸም መስሏቸው እንደነበርም ተናግረዋል። ዩክራይን ክፍያዋን በማቋረጧ የሩሲያ የጋዝ ፋብሪካ አቅርቦቱን ማቋረጡ አይዘነጋም። በሜክሲኮዋ ድንበር ከተማ ማታሞሮስ ከሶስት ሳምንታት በፊት ጠፍተው የቆዩት ሶስት አሜሪካውያን ሞተው መገኘታቸውን የሜክሲኮ ባለሥልጣናት ትናንት ሐሙስ አረጋገጡ። ጠላፊዎቹ ራሳቸውን ያጋለጡ መሆናቸውንና ቃላቸውንም ለመቀበል እየተዘጋጁ መሆናቸውን ባለሥልጣናት አመልክተዋል። ሟቾቹ የ26 ዓመቷ ኤሪካ አልቫራዶ፣ የ22 ዓመቱ አሌክስ ወንድሟና የ21 ዓመቱ ሆሴ አንጌል እንዲሁም የ32 ዓመቱ የወንድ ጓደኛዋ ሆሴ ጓዳሎፕ ካስታንዴላ ሲሆኑ ወደ ሜክሲኮ ድንበር ያቀኑትም ቤተሰብ ለመጎብኘት እንደነበረ ተገልጧል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። አዲሱን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዞ ይመለሳል። አሁን ወደ ቀዳሚው ዝግጅታችን እናመራለን። በአሜሪካና በኢትዮጵያ መካከል ያለው ግንኙነት እንደሚያስደስታቸው በኢትዮጵያ የዩናይትድ ስቴትስ አምባሳደር ፓትሪሻ ሀስለክ ገልጸዋል። አምባሳደሯ ይህንን የገለጹት በቅርቡ በሰሜን ኢትዮጵያ ያደረጉትን ጉብኝት ጨርሰው ወደ አዲስ አበባ ከተመለሱ በኋላ ይህንኑ ጉብኝታቸውን መነሻ በማድረግ ባልደረባችን በትረስልጣን አምባሳደሯን አነጋግሮ ያጠናቀረውን ዘገባ ሰለሞን ክፍሌ ያቀርበዋል። በትረስልጣን ለአምባሳደሯ በቅድሚያ ያቀርበላቸው ጥያቄ ዘንድሮ በኢትዮጵያ አገር አቀፍ የፓርላማ አባላት ምርጫ እንደሚካሄድ የምርጫ ቦርድ ገልጿል። ለመሆኑ ዩናይትድ ስቴትስ የኢትዮጵያን የዲሞክራሲያዊ ስርዓት ሂደት እንዴት ትገመግመዋለች የሚል ነበር። በመጀመሪያ የሁለትዮሽ ግንኙነታችን ሶስት ምሰሶች እንዳሉት መግለጽ እፈልጋለሁ። እያንዳንዱ ራሱን ችሎ ነው የሚቆመው፣ ይሁንና አንዱ ሌላውን ይደግፋል። ኢኮኖሚያዊ እድገት፣ የአካባቢው ሰላምና ጸጥታ፣ ሌላው ደግሞ ዲሞክራሲ መልካም አስተዳደርና ሰብአዊ መብት ናቸው። እንደምታውቀው በየጊዜው ተገናኝቶ የሚወያይ የሥራ ቡድን አለን። ከመንግስት ጋር ተገናኝተን በዲሞክራሲ በመስተዳድርና ሰብአዊ መብቶች ዙሪያ ተወያይተናል። ኢትዮጵያ በግንቦት ውስጥ የፓርላማ አባላት ምርጫ እንደምታስተናግድ ስላወቅን ደስተኞች ነን። አምባሳደር ፐትሪሺያ ሃስላክ የግንቦቱ የኢትዮጵያ የፓርላማ አባላት ምርጫ ነጻና ፍትሃዊ ይሆናል የሚል እምነት አለውት ተብለውም ተጠይቀዋል። ግልጽና ነጻ የሆነ ምርጫ ይካሄዳል ብለን እናምናለን። ተቃዋሚዎችም ይሳተፉበታል ብለን እንጠብቃለን። መንግስትን የሚተቹ ወገኖች ኢህአዴግ መራሹ መንግስት የአገሪቷን ኢኮኖሚ አስተዳደሩንና መገናኛ ብዙሃኑን ሙሉ በሙሉ ተቆጣጥሯል ሲሉ ይከሳሉ። እርስዎ ወደ ኢትዮጵያ ከተመደቡበት ጊዜ ወዲህ እነዚህ ሁኔታዎች ለውጥ ይታየባቸዋል ወይ ተብሎ ለቀረበላቸው ጥያቄ አምባሳደሯ ሲመልሱ፣ እኔ እስከሚገባኝ ነገሮች ለውጥ እያሳዩ ነው። ማወቅ ያለብን ደግሞ ሁሌ ነገሮች ፍጹም አለመሆናቸውን ነው። እኛም ሁሌ መንግስትን የምናበረታታው የፖለቲካ ምህዳሩን ማስፋቱን እንዲቀጥል ነው ብለዋል። የአሜሪካው ፕሬዚደንት ባራክ ኦባማ ስልጣን ላይ እያሉ ኢትዮጵያን ያልጎበኙበት ምክንያት አሜሪካ ከኢትዮጵያ ጋር በዲሞክራሲና ሰብአዊ መብቶች ዙሪያ ልዩነት ስላላት ነው የሚሉ ተንታኞች አሉ። እርስዎ በዚህ ይስማማሉ ወይ የሚል ጥያቄም የቀረበላቸው አምባሳደር ፐትሪሻ ሀስላክ ሲመልሱ ይህ ትክክል አይደለም። አባባሉ ከኢትዮጵያ ጋር ያለን ግንኙነት ከሚገለጽባቸው ምሰሶዎች በአንዱ ላይ ብቻ ያተኮረ ነው። ፕሬዚዳንቱና ሌሎች ከፍተኛ ባለሥልጣኖች ከኢትዮጵያ አቻዎቻቸው ጋር በተለያዩ መድረኮች በሚገናኙበት ጊዜ ዲሞክራሲና ሰብአዊ መብቶችን እያነሱ ይነጋገራሉ። ስለዚህ ፕሬዚዳንት ኦባማ ወደ ኢትዮጵያ ያለመሄዳቸው ከጠቀስከው ምክንያት ጋር ምንም ግንኙነት የለውም። አምባሳደር ሀስላክ አክለውም ሚስተር ኦባማ የአሜሪካ ሴናተር በነበሩበት ጊዜ ኢትዮጵያን መጎብኘታቸውን ገልጸዋል። ይሁንና አሁን ፕሬዚደንቱ የሥራ ጫና ስላለባቸው ብቻ ነው ኢትዮጵያን የመጎብኘት ዕድል ያላገኙት ብለዋል። አሜሪካ ለኢትዮጵያ በየዓመቱ ከ700 እስከ 800 ሚሊዮን ዶላር እንደምትሰጥ ይገለጻል። ይህ በእንዲህ እንዳለ ሲፒጄ በቅርቡ ባወጣው መግለጫ ኢትዮጵያ 18ና 19 የሚሆኑ ጋዜጠኞችን በማሰር ከአፍሪካ ቀዳሚ ስፍራ እንደያዘች በሪፖርቱ ገልጿል። አሜሪካ ኢትዮጵያ ውስጥ ያለው የሚዲያ ነጻነት እንዲሻሻል የምታደርገው ጥረት ካለ ተጠይቀው ሲመልሱ ከመንግስት ጋር በምናደርጋቸው ውይይቶች ከሚነሱ ጉዳዮች መካከል የአሜሪካ እሴት የሆነው የሚዲያ ነጻነት ጉዳይ አንዱ ነው። የታሰሩት ጋዜጠኞች በኢትዮጵያ ሕግ መሠረት ፍትሕ እንዲያገኙ መንግስትን ጠይቀናል። ጠበቃ የማማከርና የይግባኝ መብታቸው እንዲከበርላቸው፣ ቤተሰቦቻቸውም በእስር ቤት እየገቡ እንዲጎበኟቸው ጭምር ጠይቀናል ሲሉ በኢትዮጵያ የዩናይትድ ስቴትስ አምባሳደር ፓትሪሻ ሀስላክ አስረድተዋል። በአሜሪካና ኢትዮጵያ መካከል ያለውን ስትራቴጂያዊ ስምምነት በተመለከተ ለቀረበላቸው ጥያቄ የመለሱት አምባሳደር ሀስላቅ ኢትዮጵያ በርከት ባሉ የመንግስታቱ ድርጅት የሰላም ማስከበር ስራ ትሳተፋለች። በአሁኑ ወቅት ደግሞ ኢትዮጵያ በሶማሊያ ደቡብ ሱዳንና ዳርፉር ሰላም አስከባሪ ኃይል ልካለች። እኛም ለኢትዮጵያ ሰራዊት መገልገያ መሳሪያዎችን እናቀርባለን፣ የሶማሊያ ጦርን በማሰልጠን እገዛ እናበረክታለን ይላሉ አምባሳደሯ። ተንታኞች ግን አሜሪካ ከኢትዮጵያ ጋር ያላት ግንኙነት ሁለት መልክ ያለው ነው። በአንድ በኩል ኢትዮጵያ በዓለም አቀፍ ጸረ ሽብሩ ጦርነት እንድትረዳት ስለምትፈልግ በዲሞክራሲና ሰብአዊ መብቶች ዙሪያ እንዲሁም የፖለቲካ ምህዳሩን ለተቃዋሚዎች እንድታሰፋ ልትገፋት አትፈልግም ይላሉ። አምባሳደር ሀስላክ ከዚህ ግምገማ ጋር ይስማማሉ ወይ? እንደውም አልስማማም። አስቀድሜ እንደገለጽኩት ግንኙነታችን ሶስት ምሰሶዎችን መሰረት ያደረገ ነው። ሶስቱም የተለያዩ ግን የሚደጋገፉ ናቸው። ኢኮኖሚያዊ እድገት፣ ዲሞክራሲና ሰብአዊ መብት፣ ሰላምና ጸጥታ። በዚህ የአፍሪካ አካባቢ ለምናደርገው የሰላምና ጸጥታ ማስከበር ተግባር ኢትዮጵያ ታስፈልገናለች። ኢትዮጵያ በዚህ አካባቢ ለምታደርገው ሰላምን የማስከበርና የማረጋገጥ ስራ ሙሉ በሙሉ ድጋፋችንን እንገልጻለን። ስለዚህ ከጠቀስከው ጋር ምንም ግንኙነት የለውም። አምባሳደር ፓትሪሺያ ሃስላች በቅርቡ በትግራይ ክልል ያደረጉትን ጉብኝት አስመልክተው ሲናገሩ በመቀሌ ሽሬና አክሱም መዘዋወራቸውን የግሉ ዘርፍ በእርሻ መስክ የሚያደርገውን ስራ ማየትና መስማት የተሳናቸው ሰዎች ያሉበትን ስፍራ እንዲሁም ለተማሪዎች የወተት አቅርቦት ለማመቻቸት በተካሄደው ስብሰባ መሳተፋቸውን ገልጸዋል። ከኤርትራ ጋር በሚያዋስነው የድንበር አካባቢ በተከፈቱት የኤርትራ ስደተኞች ካምፖች ጉብኝት ማድረጋቸውንም የገለጹት አምባሳደር በተለይ እጅግ ያዘኑት የኤርትራን ድንበር አቋርጠው የሚሰደዱት እጅግ ብዙ ሕፃናትና ልጆች በማየታቸው መሆኑን ጠቅሰዋል። በኢቦላ መቆጣጠሪያ ዘመቻ ከተላኩባቸው የምዕራብ አፍሪካ ሀገሮች የሚመለሱ የአሜሪካ ወታደሮች ለ21 ቀናት ተገለው እንዲቆዩ የመከላከያ ሚኒስትሩ ቻክ ሄግል ትዕዛዝ አስተላልፈዋል። በሌላ በኩል ደግሞ ላይቤሪያ ውስጥ የኢቦላ ሕሙማን ቁጥሩም ሆነ ስርጭቱ እየቀነሰ እንደሆነ አንድ የዓለም ጤና ድርጅት ከፍተኛ ባለሥልጣን አስታውቀዋል። በድርጅቱ ግምት መሰረት ኢቦላ ባለባቸው ሀገሮች ውስጥ ከ13700 በላይ ህሙማን ሲኖሩ በህመሙ ህይወታቸውን ያጡ ደግሞ ከ4500 በላይ እንደሚሆኑ ተነግረዋል። ሊሳሽ ላይን ከጀነባ ካርል አባብ ደግሞ ከፔንተገን የላኳቸውን ዘገባዎች አዲሱ አበበ አቀናጅቶ አዘጋጅቶታል። ቀጥሎ ይቀርባል። የአሜሪካው መከላከያ ሚኒስትር ፔንታገን ከምዕራብ አፍሪካ የሚመለሱ የሰራዊቱን አባላት ለተወሰኑ ቀናት የማግለል ውሳኔው ለቤተሰባቸው ደህንነት ጠቃሚ እርምጃ መሆኑን አመልክቷል። ቃል አቀባዩ ኮሎኔል ስቲቭ ዋረን እንደገለጹት የዩናይትድ ስቴትስ ጦር ኃይል ቫይረሱን ለመዋጋት የተያዘውን ጥረት እንዲያግዙ አንድ ሺህ አንድ መቶ ወታደሮችን ወደ ላይቤሪያና ሴኔጋል ልኳል። አፍሪቃ ውስጥ ከሚንቀሳቀሱ አሜሪካውያን መካከል የመከላከያ ሚኒስቴር ነው ከፍተኛውን ቁጥር የያዘው። እዚያ የተሰማሩ አባሎቻችን ግን እንደ ብዙዎቹ ሲቪሎች የሕክምና ሙያተኞች አይደሉም። ከአፍሪቃ ሲመለሱ ግን ጠንከር ያለ ክትትል ማድረጉ ለአባሎቻችንም ሆነ ለቤተሰቦቻቸው እናም ለሀገሪቱ የበለጠ ጠቀሜታ ይኖረዋል። መከላከያ ሚኒስቴር የወሰደው እርምጃ የፕሬዝደንት ባራክ ኦባማ አስተዳደር ለሲቪሎች መደረግ አለበት ካለው ጥንቃቄ የበለጠ እንደሆነም ታውቋል። መከላከያ ሚኒስትር ሄግል ይህን ትዕዛዝ ያስተላለፉትም የጋራ ኮሚቴው ኤታማዦር ሹም ሊቀመንበር ትናት ማክሰኞ ለሰጡት መመሪያ መልስ እንደሆነም ተገልጧል። ይህ በእንዲህ እንዳለ በኢቦላ ወረርሽኝ ክፉኛ የተጎዳችው ላይቤሪያ በአሁኑ ወቅት ሕመሙ እየቀነሰ መሄዱን የሚያመላክት ፍንጭ እየታየባት መሆኑ ተሰምቷል። ወረርሽኙ እንደሚገታ ተስፋ አለኝ የሚሉት የዓለም ጤና ድርጅት ደብሊው ኤች ኦ ምክትል ዲሬክተር ብሩስ አልዎርድ የሕመምተኛው ቁጥር በእርግጥ እየቀነሰ መሆኑን መንግስቱ ምርመራ እያካሄደ እንደሆነም ተናግረዋል። ዛሬ ረቡዕ ባገኘነው መረጃ መሰረት ህመሙ ላይቤሪያ ውስጥ በእርግጥ እያሽቆለቆለ ነው። መንግስት ደግሞ የሚቀርብለትን መረጃ እያየ በመጪዎቹ ቀናት ውስጥ ሁኔታውን ግልጽ ያደርጋል ብዬ አምናለሁ። ነገር ግን አንደኛ የተሳሳተ መረጃ ኮነና፣ ሁለተኛም ህመሙ ቆንሷል በሚል እዚህ የተያዘው ጥረት እየቀነሰ ከሄደ ትልቅ ችግር ይፈጥራል። ላይቤሪያ ይህን ገዳይ በሽታ በቁጥጥር ስር ለማዋል ለአያሌ ወራት ጥረት ስታደርግ መቆየቷ ይታወቃል። መንግስቱና አንዳንድ የረድኤት ድርጅቶች በጋራ የያዙት ጥረት ግን ፍሬ እያፈራ ይሄደም ይመስለኛል ሲሉ ዶክተር አይል ወርድ ተናግረዋል። ኢቦላ እንደምን ከሰው ወደ ሰው እንደሚተላለፍ ለህብረተሰቡ ግንዛቤ ለማስጨበጥና በዚያም ህዝቡ ራሱን ለአደጋው እንዳያጋለጥ መሠረታዊ የባህሪ ለውጥ እንዲያመጣ ከፍተኛ ጥረት መደረጉን ያመለከቱት ዶክተር አይል ወርድ ከሁሉም በላይ ደግሞ የቀብር ቦታዎችን በአስተማማኝ ሁኔታ ማዘጋጀት እየተለመደ መምጣቱን ገልጠዋል። ዶክተር አይል ውድ ህመምተኞች ተኝተው የሚታከሙባቸው ክሊኒኮች በብዛት መዘጋጀታቸውም አንዱ የሚያበረታታ እርምጃ መሆኑን ገልጠው ደብሊው ኤች ኦ እና ሸሪኮቹ 4700 አልጋዎች የሚኖሯቸው 56 የኢቦላ መታከሚያ ማዕከሎችን በላይቤሪያ በሴራሊዮንና በጊኒ ለመመስረት እንዳቀዱ ተናግረዋል። ከእነዚህ መካከል 15ቱ ማዕከሎች ሥራ ላይ ቢሆኑም ገና ብዙ መሠራት እንዳለበት ዶክተር አይልወርድ አስታውቀዋል። በብዙ መቶዎች የሚቆጠሩ ሐኪሞችም እንደሚያስፈልጉ የWHO ዲሬክተር ተናግረዋል። በአሁኑ ወቅት ላይቤሪያ ውስጥ በኢቦላ የሚሞታው ሰው ቁጥር 70 ከመቶ መሆኑም ታውቋል። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላቸው። አሁን አፍሪቃ በጋዜጦች ይሰማል። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኤርትራ ውስጥ ያሉት ተቃዋሚዎች ድምፅ ተሰማ፣ ኢቦላን በሚመለከት ለውጥ የሚታይበት ሁኔታ ሊኖር እንደሚችል ተገለጸ፣ የደቡብ ሱዳን ስደተኞች የጋምቤላ ኑሮ የሚሉትን ርዕሶች ነው ዛሬ የምንመለከተው። ዘ ጋርዲያን ጋዜጣ ድረገጽ በያዝነው ሳምንት ባወጣው ጽሑፍ ኤርትራ ውስጥ ያሉ ተቃዋሚዎች በፕሬዚደንት ኢሳያስ ላይ ጫና እያሳደሩ ነው ይላል። ኤርትራ ከአፍሪካ አስከፊ ጭቆና ያለባት ዝግ ሀገር ናት። በሀገሪቱ የውጭ ጋዜጦች የሉም፣ ዓለም አቀፍ ሚዲያም ለሀገሪቱ ተደራሽነት የለውም ይላል ጽሑፉ። በዚህ ሁኔታ ታዲያ ሁለት የተቃዋሚ ቡድኖች አባላት ከጸጥታ አንጻር አስተማማኝ በሆነ ግንኙነት በኩል በሀገሪቱ ስላለው ሁኔታ ለጋርዲያን ጋዜጣ አስረድተዋል። ውሃን፣ የኤሌክትሪክ መብራትንና ነዳጅ ዘይትን የመሳሰሉት መሰረታዊ አቅርቦቶች ጠፍተዋል። የምግብ ዋጋም በጣም ውድ በመሆኑ መካከለኛ ገቢ ያላቸው ቤተሰቦች እንኳን ሳይቀሩ በቂ ምግብ አያገኙም ሲሉ ለጋርዲያን ጋዜጣ እንደተናገሩ ዘገባው ጠቁመዋል። ተቃዋሚዎቹ ቀጥሎም አስመራ ውስጥ ውጥረት ሰፍኗል። በኤርትራ የሚረዱት ደምሄት በሚል ስያሜ የሚታወቁት የትግራይ ህዝባዊ ዲሞክራሲያዊ ንቅናቄ አባላት ቅጥረኞች በጭነት መኪናዎች ሆነው አስመራን ከበዋል። ለመጨረሻው የግዴታ ወታደራዊ አገልግሎት እንዲሄዱ የተጠበቁት ሰዎች አራት መቶ ሆኖ ሳለ በቦታው የተገኙት አምሳ ብቻ በመሆናቸው ደምሂት ተመልማዮቹን ለማስገደድ ከቤት ቤት እየተዘዋወረ አፈሳ ማካሄዱ አይቀርም ሲል ከሁለቱ የተቃውሞ አባላት አንደኛው እንደተናገረ ጋርዲያን ድረገጽ ዘግቧል። ኤርትራ ውስጥ መጠጊያ ያገኘው ደሚት የተባለው የኢትዮጵያ መንግስት ተቃዋሚ ቡድን ከኤርትራ መንግስት የጦር መሳሪያና ወታደራዊ ስልጠና ያገኛል። አንድ በያዝነው ወር የወጣ የተባበሩት መንግስታት ድርጅት ዘገባ ሃያ ሺ የሚሆኑ ኤርትራ ውስጥ የሚንቀሳቀሱ የትግራይ ህዝባዊ ዲሞክራሲያዊ ንቅናቄ የተባለው ድርጅት አባላት የፕሬዝደንት ኢሳያስን የጸጥታ ጥበቃ ያጠናክራሉ። በአንድ በኩል የኢትዮጵያ ተቃዋሚነት ስራ ያካሄዳሉ በሌላ በኩል ደግሞ የፕሬዚደንት ኢሳይያስን መንግስት ይጠብቃሉ ይላል ዘገባው ከፕሬዝደንት ኢሳይያስ አፈወርቂ ጋር አንድ ዘር የሆኑት የደምሄት አማጽያን የፕሬዚዳንቱ የግል ታማኞች ተደርገው ይታያሉ ከቅርብ ዓመታት ወዲህ በሀገሪቱ ወታደራዊ ኃይል ላይ ብዙም እምነት የላቸውምና ሲል ጋርዲያን ጋዜጣ ላይ የወጣው ዘገባ ያትታል ባለፈው ዓመት ጥር ወር ላይ ተነስቶ የነበረው ወታደራዊ ዓመፅ ከከሸፈ ወዲህ የደሚት ተዋጊዎች ለፕሬዚደንት ኢሳያስ ሕልውና ቁልፍ ቦታ ይዘዋል። ከሁለት ዓመታት ገደማ በፊት በአገር ውስጥ የተጀመረው ተቃውሞ ወታደራዊ አገልግሎቱን የሚቃወሙ መፈክሮች በየቦታው ለመበተን እንደቻሉ፣ ሰዎች በግላጭ መፈክሮቹን ሲያነቡ የሚያሳይ ቪዲዮ በድብቅ እንደወጣ፣ ሰዎች ቡና ቤቶች ተቀምጠው በመንግስት ላይ ያላቸውን ቅሬታ በግልጽ እንደሚናገሩ፣ ከፍተኛ ባለሥልጣኖች ሳይቀሩ ሰራዊት በመንግስቱ ላይ በግላጭ እንደሚያማርሩ ከተቃዋሚዎቹ አንዱ ለጋርዲያን እንደተናገረ ዘገባው ጠቅሷል። በምዕራብ አፍሪቃ የተዛመተው ኢቦላ ሁኔታ አዎንታዊ ለውጥ የሚታይበት እንደሚመስል ዌልካም ትራስት የተባለው ለኢቦላ የሙከራ መድኃኒቶችና ክትባቶች ገንዘብ የሚያቀርበው ተቋም ስራ አስኪያጅ መናገራቸውን ዘጋርዲያን ድረገጽ ላይ የወጣው ጽሑፍ ያወሳል። የዶክተር ጀረሚ ፈረር ጽሑፍ የወጣው ፈረር ድረገጽ ላይ ሲሆን ኢቦላን በሚመለከት ገና ብዙ የጨለሙ ነገሮች ቢኖሩም ብርሃን ሲፈነጥቅ ለማየት የሚቻልበት ሁኔታ እየተከሰተ ነው ብለዋል። ስለታየው መሻሻል ስናወራ ውሎ አድሮ ስኬት ቢገኝም እንኳን በኢቦላ የሚሞቱ ሰዎች ቁጥር ይቀንሳል ወይም መተላለፉ ያቆማል ማለት አይደለም። የኢቦላን መዛመት ወደሚያበቃበት መጀመሪያ እንኳን አልተጠጋንም። ይሁንና የማብቂያውን ጅምር ላይ እየደረስን ሊሆን እንደሚችል አንዳንድ ምልክቶች ያሳያሉ ሲሉ ዶክተር ፈራር እንደገለጹ ጋርዲያን ዘግቧል። የዓለም የጤና ድርጅትም ላይቤሪያ ውስጥ በኢቦላ የሚያዙ ሰዎች ቁጥር እንደቀነሰ ሲያስረዳ የሚቀበሩ አስከሬኖች መቀነስ እንደጀመሩ በሆስፒታሉም አንዳንድ ባዶ አልጋዎች እንዳሉ ጠቁሟል። ነገር ግን ኢቦላ እየጠፋ ነው የሚል ግምት ላይ መድረስ እንደማያስፈልግ አያይዞ ማስጠንቀቁን ጋርዲያን ዘግቧል። ምናልባት ስለ ኢቦላ በሽታና እንዴት እንደሚዛመት፣ እንዴት መከላከል እንደሚቻልና አስከሬኖች እንዴት መቀበር እንዳለባቸው ማህበረሰቦችን ለማስተማር የሚደረገው ሰፊ ዘመቻ ሳይረዳ እንዳልቀረ በጋርዲያን ድረ ገጽ ጽፏል። ብሉምበርግ የዜና አገልግሎት ደግሞ በኢትዮጵያ ጋምቤላ የተጠለሉት የደቡብ ሱዳን ስደተኞች በጎርፍ መጥለቅለቅና በግጭት መሃል ተቀርቅረዋል ይላል። ደቡብ ሱዳን ውስጥ ባለው ግጭት ምክንያት ወደ ኢትዮጵያ የተሰደዱት የሰባ ዓመት ዕድሜ አዛውንት ማርታ ኒያኩክ ባለቤታቸው ሞተዋል፤ ሴት ልጃቸውና ሁለት ወንዶች ልጆቻቸው የገቡበት አልታወቀም። ሁለት ልጆቻቸው ግን ከግጭቱ ተርፈዋል። ከደቡብ ሱዳን ድንበር 50 ኪሎ ሜትር ርቆ በሚገኘው ሌክቶር በተባለው የስደተኞች ሰፈር ተጠለዋል። የአልኮል መጠጥ የሚጠምቁበትን ስራ ጭንቅላታቸው ላይ ተሸክመው ልብሳቸው በጎርፍ ውሃ ተነክሯል። በጎርፍ ከመጥለቅለቅና ከግጭት የትኛውን ይመርጣሉ ሲባሉ ታዲያ ከግጭት ጎርፍ ይሻላል ብለዋል ኒያኩክ። ዓለም አቀፍ የረድኤት ድርጅቶች ጎርፍ ወደሌለበት ሰፈር እንዲያዛውራቸው ተስፋ ያደርጋሉ። ወደ 200 ሺህ የሚጠጉ አብዛኞቹ ኒዮሮች ከሦስት የደቡብ ሱዳን ሰሜን ምስራቅ ክፍላተ ሀገር ሸሽተው በጋምቤላ ክልል ተጠግተዋል። ኢትዮጵያ መንግሥት የተባበሩት መንግስታት ድርጅትና የረድኤት ድርጅቶች ምግብ፣ ውሃና የሕክምና አገልግሎት ያቀርቡላቸዋል። በስደተኞቹ ሰፈሮች የነበሩት ጎጆዎችን፣ መንገዶችን፣ መጸዳጃዎችን፣ ወፍጮ ቤቶችንና የውሃ ጉድጓዶችን ከመሳሰሉት ሰማንያ ከመቶዎቹ በጎርፉ መጥለቅለቅ ወድመዋል። መንገዱም በጎርፍ ስለተጥለቀለቀ በተባበሩት መንግስታት ድርጅት ሄሊኮፕተር ወይም በጎርፍ ከተጥለቀለቆ ባሮ ወንዝ በሚነሱ የጭነት ጀልባዎች ብቻ ነው ወደ ስደተኞቹ ሊደረስ የሚችለው። ይህ ሁኔታ በሌቾር ካምፕ የወባ የኢንፍሉዌንዛ እና የተቅማጥ በሽታ ያስከትላል የሚል ስጋት አሳድሮ ነበር። የሚያስገርመው ግን ሁኔታው እዛ አልደረሰም ሲሉ የድንበር አልባ ሐኪሞች ምክትል ኃላፊ ብራይስ ጋርኔ እንደተናገሩ ብሉምበርግ ዘግቧል። በሀገራቸው ከሚካሄደው ግጭት የሸሹ ሶማሌዎችንና ከፖለቲካ ጭቆና የሸሹ ኤርትራውያንንም የምታስተናግደው ኢትዮጵያ ኬንያን አልፋ ከአፍሪቃ ትልቋ የስደተኞች መጠጊያ ሀገር ሆናለች ሲል የተባበሩት መንግስታት ድርጅት እንደገለጸ ብሉምበርግ የዜና አገልግሎት ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና አቆዩ። አድማጮች፣ የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት በሚተላልፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ሀይሉ ታምራት ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩ።